ብርሃን ዘባማን ዘያብር ለኩሉ ሰብ ለለነብር ውስጥ አለም በይንተ ፍቅረ ሰብ መጻኢከ ውስጥ አለም ወኩሉ ፍጥረት ተፈሳ በመጻትከ ስማዳንኮ ለአዳም እምሰይተት ወረሰይካ ለሄዋና ጋዜተ እምጻይረሞት ደሞት ውሃብከነ መንፈሰ ልደት ባረክናከ ምስለ መላይቲከ ሳሊለነ ቅድስት